በተለይ የድሬዳዋ ሕይወትና ስትንፋስ የነበረው ባቡር አገልግሎቱ ከተቋረጠ በኋላ ድሬ የተኛች ከተማ አስመስሏት ነበረም። ኩባንያው ለሶስትና አራት ወራት የሰራተኞች ደሞዝ መክፈል ተስኖት በከፍተኛ ችግር ያሳልፍ እንደነበረም በዶችቨለ መዘገባችን ይታወሳል። በአሁኑ ሰዓት ግን ትርፋማ ሆኖ በጥሮታ የተገለሉ ሰራተኞችንና አዲስ ሰራተኞችን ቀጥሮ እየሰራ እንደሆነ የድርጅቱ የስራ አስኪያጅ ተጠሪ አቶ አብዱልአዚዝ አህመድ ገልጸውልናል። ወደኋላ መለስ ብለው ስለ ባቡሮቹ እንዲህ አወጉን። አብዛኛዎቹ የሎኮሞ ሞተሮች ስያሜ በፈረስ ጉልበታቸው ላይ የተያያዘ ነው እና ምን ያህል ሞተሮች ከፊትና ከኋላ እንዳላቸው የሚያመለክት የፋብሪካዎች ስያሜ አላቸው። ከፋብሪካዎች ስያሜ ደግሞ ህብረተሰቡ ሲገለገልባቸው የተለያዩ ስያሜዎች ያወጣላቸው ነበር። በአውራሪ ስም፣ በዝሆን ስም፣ በአንበሳ ስም ይሰየሙ ነበር። በህብረተሰቡ ዘንድ ደግሞ ሲታወቅ ል እንደ የባቡሩን ስያሜ ሳይሆን የጭነት አገልግሎትን በመጠየቅ እንደ ቢስቢስያን አሰንጆግ የሚባል ስም ይሰጠዋል። በህብረተሰቡ ዘንድ አስር ጆግ ማለት በሶማልኛ ቃል ነው ከሰዓት በኋላ ጣቢያው ላይ የሚገኝ አሰርጆግ በሶማልኛ ቃል ግን በተለምዶ አሰንጆግ ይሉታል፣ ቢስቢስያን ይሉታል። በምሽት የሚወጣው ነው። የአገሪቱ የገቢ ወጪ እቃዎች በአብዛኛው በባቡሩ ይጓጓዙ እንደነበር ያስታወሱት አቶ አብዱልአዚዝ በአሁኑ ጊዜ እየሰጣቸው ያለው አገልግሎቶች በተመለከተ ሲያብራሩ ቀደም ሲል ተቋርጦ የነበረው የምድር ባቡር ድርጅት ከድሬዳዋ እስከ ጅቡቲ ድረስ ሲያገለግል ቆይቶ በመጨረሻም ከአንድ ዓመት በፊት አዲሱ ባቡር መስመር የአሮጌውን መስመር በሚያቋርጥበት ቦታዎች ላይ በጅቡቲ ክልል ውስጥ ስላቋረጣቸው ናቸው። እነዛ መፍትሄ እስከሚፈለግ ድረስ የትራንስፖርት አገልግሎቱ ከድሬዳዋ እስከ ኢትዮጵያ ድንበር ደወሌ ድረስ እያገለገል እንገኛለን። በአብዛኛው በአሁኑ ሰዓት የምንሰራው ትራንስፖርት በዚህ ክልል ያሉት ህብረተሰቦች እያገለገልን ሲሆን ለኢንዱስትሪዎችም የጥሬ ዕቃ አቅርቦትን እያቀረብን ነው። በተለይ ለናሽናል ሲሚንት በሳምንት ወደ 1200 ቶን የሚሆን ማቴሪያሎች ይቀርባሉ። በሳምንት ውስጥ የተወሰኑ ቀናቶች ውስጥ ከ200 እስከ 250 ቶን ድረስ የሚያመላለስ አቅም ያለውን የማቴሪያሎች እያመላለስን ነበር በአሁኑ ሰዓት ድርጅቱ የተሻለ ይዞታ ላይ የነበሩትን ቀደምት ሰራተኞችን፣ ጦረተኞችን በመመለስ በሙያው ላይ ብቃት ያላቸውን ሰዎች በማሳተፍ የተሻለ እንቅስቃሴ ላይ ይገኛል። የባቡሩ ቀጣይ እጣፍንታ ስምምነት በፈጸሙት ኢትዮጵያና ጅቡቲ ኃላፊዎች የሚወሰን ቢሆንም የግል አስተያየታቸውን እንዲሰጡን የጠየቅናቸው አቶ አብደል አዚዝ ተከታዩን አስተያየት ሰጥተውናል። ከተገዙት እቃዎች ሁለት መቶ ኪሎሜትር ርዝመት ያላቸው ሀዲዶች ይገኛሉ። እነዚህን ሀዲዶች መስመሮች እንደነበረ በሚፈለገው ቦታ ላይ ቢዘረጉ የሚቀጥሉት ሃምሳ ዓመታትም ባቡሩ ሊቀጥል የሚችልበት ይዞታ ላይ ነው ያለው። በቂ የሀዲድና ና የጥሬቃም አቅርቦት አለው። ስለዚህ አብዛኛዎቹን የባቡሮቻችንን የተወሰኑ የኢንጂን መላወጫዎችን ካገኘን እንደ ማንኛውም በቀጣይነት ሀገሪቷን የምትፈልገውን የሕብረተሰቡን የትራንስፖርት አገልግሎት እናዳረስ እንችላለን የሚል ሀሳብ አለን። አቶ አብድልአዚዝ አክለውም የእውቀት ሽግግር ለማድረግ ከድሬዳዋ ዩኒቨርሲቲ ጋር በመሆን አብሮ እየሰራ እንደሆነም ገልጿል። ስለ ባቡር ሲነሳ በብዙዎቻችን ዘንድ የሚነገር ዝውትር አባባል አለ። ባቡር ፍሬን የለውም ይህንን አስመልክተን በዋና ባቡር ነጂነት ለረዥም ዓመታት ያገለገሉትን አቶ አብድሰላም ሁሴንን ጠይቀናቸው ነበረም። አለው እያንዳንዱ እግር ጋሪው እንትን ፍሬን አላት። የጭነትና የቦታው ቁልቁለት፣ ሜዳ፣ ዳገት እኩል እንትን አይልም። አሁን ተሳቢ ያለው መኪና እና ሌጦን እኩል አይደለም ዲስታንሱ የሚቆሙበት ግፊት ጭነት ስላለ ሊገፋ ይችላል። ያንን አንተ ካልኩሌት አድርገ ገምተ እዚህ ቦታ ቤት እዚያ ቦታ አቆመዋለሁ ብለ ቀጥታ ቦታው ላይ ብታቆመ። ከድሬዳዋ እስከ አዲስ አበባ የሚወስደው የባቡር ሀዲድ በከፍተኛ ሁኔታ የተቆራረጠና የተጎዳ በመሆኑ የሚመለከተው አካል ሊያስብበት እንደሚገባ የድሬ ነዋሪዎች ይገልጻሉ። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። 这张。